ትኩረት በአፍሪካ። በደቡብ አፍሪቃ ፕሬዚደንት ጄኮብ ዙማ ሰሞኑን የካቢኔ ሹምሽር ያደረጉበትን ሁኔታ የተቃዋሚ ፓርቲዎችና የመብት ተሟጋች ቡድኖች አሁንም በጥብቅ እንደተቃወሙት ይገኛል። በትናንት ዕለት በሺዎች የሚቆጠሩ ደቡብ አፍሪቃውያን በሙስና በሚተቹት ፕሬዚደንት ጄኮብ ዙማና ለኢኮኖሚ ችግር ተጠያቂ ነው በሚሉት መንግስታቸው አንጻር በሀገሪቱ አበይት ከተሞች አደባባይ በመውጣት ተቃውሟቸውን አሰምተዋል። ፕሬዚደንት ዙማም ስልጣናቸውን እንዲለቁ ጠይቀዋል። በደቡብ አፍሪቃ የታየው የሰሞኑ ሹምሽር ሀገሪቱ አከራካሪ የሆነ የአቶም የኤሌክትሪክ ኃይል ማመንጫ ተቋም ለመገንባት በማሰላሰል ላይ ሳትሆን እንዳልቀረ ከተሰማው ዜና ጋር የተያያዘ ሊሆን እንደሚችል ዶይቸ ቬለ ያነጋገራቸው ኤርት ላይፍ የተባለው የአካባቢ ጥበቃ ተሟጋችና ጸረ አቶም ድርጅት ባልደረባ ወይዘሮ ማኮማ ሌካላካላ ግምታቸውን ገልጸዋል። በካቢኔው ውስጥ ሹምሽር ማካሄድ ያስፈለገበት ምክንያት ሮዛቶም ከተባለው የሩሲያ መንግስት የአቶም የኤሌክትሪክ ኃይል ተቋም ጋር አንድ ስምምነት ሳይፈረም አልቀረም መባሉ ነው። እንደተሰማው ይኸው ስምምነት በድብቅ ነበር የተፈረመው። ምክንያቱም ይኸው የአቶም ኤሌክትሪክ ኃይል የማመንጨት እቅድ በደቡብ አፍሪቃውያን ዘንድ ተቀባይነትን ያገኘ አይመስልም። በውሉ ስምምነት ላይ አዲሱ የፕሬዝደንት ዙማ ካቢኔ ወሳኝ ሚና መጫወቱ ይነገራል። የገዢው ፓርቲ የአፍሪካውያን ብሔረተኞች ኮንግረስ በምህፃሩ የኤኤንሲ አባል የሆኑት ሲቡሲሲዌይ ምንጋዲ ባለፈው እሁድ በድረ ገጻቸው ባስነበቡት ዜና መሰረት የአቶሙ ኤሌክትሪክ ኃይል ማመንጫ ተቋም ስምምነት ፈረማ እስካለፈው ሳምንት ቅዳሜ ድረስ መጠናቀቅ እንደነበረበትና አዲሱ የገንዘብ ሚኒስትር ማሉዚ ጊጋባም ስምምነቱን ሳይፈርሙ እንዳልቀሩ ተመልክቷል። ይሁንና በዚያን ወቅት ስልጣን ከያዙ ገና ሁለት ቀን የሆናቸው የገንዘብ ሚኒስትር ጊጋባ የአቶም ኤሌክትሪክ ኃይል ማመንጫ ተቋም ስምምነትን ቀርቶ የራሳቸውን የአድራሻ ካርድ እንኳን አላወጡም ሲል የገንዘብ ሚኒስቴሩ የኤኤንሲ አባል ያወጡትን ዘገባ ሀሰት ሲል አስተባብሏል ይኸው የሚኒስቴሩ ማስተባበያ የሹምሽሩን በመቃወም አደባባይ እየወጣውን የሀገሪቱን ህዝብ የሚያረጋጋ አልሆነም ደቡብ አፍሪቃ ሮዛቱም ከተባለው የሩሲያውያኑ የአቶም ኤሌክትሪክ ኃይል ማመንጫ ተቋም ጋር ፈርመዋለች ስለሚባለው ስምምነት በማህበራዊ መገናኛ ዘዴዎች በአሁኑ ወቅት ክርክሩ እንደቀጠለ ነው። ደቡብ አፍሪቃውያን ሀያ ሲያንም ቢሆኑ ጉዳዩን በጥርጣሬ እየተከታተሉት ነው። እንደሚታወቀው ባለፈው ሳምንት ከስልጣናቸው የተነሱት የደቡብ አፍሪቃ የገንዘብ ሚኒስትር ፕራቪን ጎርደን ገዢው ፓርቲ የአቶም ኤሌክትሪክ ኃይል ማመንጫ ተቋም ለመገንባት የያዘውን እቅድ በጥብቅ ነበር የተቃወሙት። ጎርደን የግንባታው ፕሮጀክት ሊጠይቅ የሚችለውን ወጪ በተደጋጋሚ ለመንግስት ግልጽ በማድረግ ይህ ሀገሪቱን የግዙፍ የውጭ ዕዳ ተሸካሚ ሊያደርጋት እንደሚችል አስጠንቅቀዋል። በፕሮጀው አንጻር አቋም የያዙት የሀገሪቱ የኃይል ምንጭ ሚኒስትር እንዲሁም የህዝባዊ ተቋማት ሚኒስትርና ምክትላቸው በሰሞኑ ሹም ሽር ከስልጣናቸው ተወግደዋል። የደቡብ አፍሪቃ መንግስት ሊያስገነባው ይፈልጋል የሚባለው የአቶም ኤሌክትሪክ ኃይል ማመንጫ ተቋም እንደሚገመተው አንድ ትሪሊየን የደቡብ አፍሪቃ ራንድ ወይም ወደ 70 ቢሊዮን ዩሮ ወጪ ይጠይቃል። ኤርት ላይፍ የተባለው የአካባቢ ጥበቃ ተመዋጋች እና ጸረ አቶም ድርጅት ባልደረባ ወይዘሮ ማኮማ ሌካላካላ እንደሚሉት ብዙ ገንዘብ ሊንቀሳቀስበት የሚችለው ይህንኑ ፕሮጄ የተመለከተው ስምምነት እንዲፈረም በተለይ ሙስና ዋነኛ አነሳሽ ምክንያት ሳይሆን አልቀረም። የሀገሪቱ ፕሬዚደንት ጄኮብ ዙማም የገንዘብ ሚኒስትር ፕራቪን ጎርደን እንዲሁም የኃይል ምንጭ ሚኒስትሯን ቲና የማት ፔተርሰን እና ምክትላቸውን ከስልጣን እያነሱት በእቅዳቸው አንጻር ተቃውሞ ያላሰሙትን ማሉዚ ጊጋባን አዲሱ የገንዘብ ሚኒስትር አድርገው ለመሾም በማሰባቸው እንደው በጆሃንስበርግ ዩኒቨርሲቲ የፊዚክስ ፕሮፌሰር የሆኑት ሃርትሙት ቪንክለር ገልጸዋል። አንዳንድ ሀገራት ይህን ፕሮጄ ወደፊት ለማራመድ እየሞከሩ ያሉበት ብቸኛው ምክንያት ህገ ወጥ ጨዋታ እየተካሄደ መሆኑን ጠቋሚ ይመስለኛል። ምንም እንኳን ከፀሐይ ኃይል የሚገኘው የኮረንቲ ዋጋ በወቅቱ በጉልህ ቢቀንስም እንደ ጎርጎሪዮሳውያኑ የዘመን ቀመር በ2014 ዓ ም የደቡብ አፍሪቃ ፕሬዚደንት ጄኮብ ዙማ ሩሲያን በጎበኙበት ጊዜ የሩሲያውያኑ ተቋም ሮዛቶም ከደቡብ አፍሪቃ ጋር ስልታዊ አጋርነት መጀመሩን አስታውቋል። ሮዛቶም በዚያን ጊዜ እንደ ጎርጎሪዮሳውያኑ የዘመን ቀመር እስከ 2030 ዓ ም ድረስ ስምንት የተለያዩ ክፍሎች የሚኖሩት 9.6 ጊጋዋት ኮሬንቲ የሚያመርት የአቶም ኤሌክትሪክ ኃይል ማመንጫ ተቋም ሰርቶ እንደሚያስረክብ ገልጾ ነበር። ይሁንና ይኸው ዜና በደቡብ አፍሪቃ ትልቅ ተቃውሞ ካስነሳ በኋላ የሀገሪቱ የአቶም ኤሌክትሪክ ኃይል ድርጅት በምህጻሩ ኔክሳ እቅዱን መሰረዙ አይዘነጋም። እንደ ፕሮፌሰር ቪንክለር አስተያየት ከዚሁ እቅድ ተግባራዊነት ተጠቃሚ የሚሆኑት ፕሬዚደንት ዙማና ደጋፊዎቻቸው ብቻ ናቸው። አንዳንድ የሩሲያውን ሮዛቶምን የመሳሰሉ ተቋማት የአቶም የኤሌክትሪክ ኃይል ማመንጫውን ፕሮጄ ማነቃቃት የሚችሉበት ኮንትራት ከተሰጣቸው ይህ ብዙ ገንዘብ ያስገኝላቸዋል ማለት ነው። ኮንትራቱን ለማግኘትም ሲሉ የሚቻላቸውን ሁሉ እያደረጉ ይገኛሉ። ሕዝቡ እንደሚያምነውም የአቶም ኤሌክትሪክ ኃይል ማመንጫውን ተቋም የመገንባት ዓላማቸውን ከግብ ለማድረስ ይረዷቸውም ዘንድ ለፖለቲከኞች ጉቦ ከፍለዋል። በአቶሙ ኤሌክትሪክ ኃይል ማመንጨት እቅድ ዙሪያ በተለይ የጆሃንስበርግ አቅራቢያ የሚገኘው የሺቫ ዩሬኒየም ማዕድን ባለቤት የሆነው የጉብታ ቤተሰብ ትልቅ ሚና መጫወቱ ይነገራል። እስከ ቅርብ ጊዜ በፊት ድረስ የፕሬዝደንት ዙማ ልጅ ዱዱ ዛኔ በሺቫ ማዕድን ይሰሩ ነበር። የማዕድኑ ስራ አስኪያጆች ኤጄይ፣ አቱልና ራጀሽ ጉብታም ከፕሬዚደንት ዙማ ጋር አድርገዋቸዋል በተባሉና ዙማን እንደ ጎርጎሪዮሳውያኑ የዘመን ቀመር በ2016 ዓ ም ስልጣናቸውን ሊያሳጧቸው ቃጥተው በነበሩ ብዙ ውሎች ሰበብ ትልቅ ቅሌት ገጥሟቸው እንደነበር የሚዘነጋ አይደለም። በደቡብ አፍሪቃ የአቶም ኤሌክትሪክ ኃይል ማመንጫውን ተቋም ጉዳይ የሚከታተለው በህዝባዊ ተቋማት ሚኒስቴር ስር የሚገኘው የመንግስቱ የኤሌክትሪክ ኃይል ድርጅት ኤስኮም ነው። የዚሁ ድርጅት ባለሥልጣናት በሩሲያና በደቡብ አፍሪቃ መካከል የአቶም ኤሌክትሪክ ኃይል ማመንጫ ተቋም ግንባታ ስምምነት ስለመፈረሙ የሚያውቁት ነገር እንደሌለ በማስረዳት ይህንኑ ጉዳይ በተመለከተ ደቡብ አፍሪቃ እስከያዝነው ሚያዝያ ወር መጨረሻ ድረስ ማመልከቻዎችን በማሰባሰብ ላይ መሆኗን ለዶይቼ ቨለ ገልጸዋል። እስካሁን በኒውክሊየር ቴክኒክ ስመ ጥር የሆኑ የፈረንሳይ፣ ቻይና፣ ሩሲያና የደቡብ ኮሪያ ተቋማት ከደቡብ አፍሪቃ ጋር ለመስራት እንደሚፈልጉ ያስታወቁ ሲሆን ኤስኮም ማመልከቻዎቹን ለገንዘብ ሚኒስቴርና ለካቢኔው አቅርቦ የተያዘው 2017 ዓ ም ሳያበቃ በፊት አዎንታዊ ምላሽ እንደሚያገኝ ተስፋውን ገልጿል። ይሁን እንጂ የሩሲያውያኑ የመንግስት ኤሌክትሪክ ኃይል ማመንጫ ተቋም ሮዛቶም እንደ ጎርጎሪዮሳውያኑ የዘመን ቀመር ከ2012 ዓ ም ጀምሮ በደቡብ አፍሪቃ ጽህፈት ቤት ያለው ሲሆን በድረ ገጹ እንደተነበበው የኒክሊየር ኃይል ስነ ቴክኒክን በአፍሪቃ ለማነቃቃት ይፈልጋል። የሩሲያ ዜና ወኪል ታስ እንዳስታወቀው ሩሲያ ከደቡብ አፍሪቃ ጋር የአቶሙን ኤሌክትሪክ ኃይል ምርት በተመለከተ በጋራ የመስራት ፍላጎት አላት። በዚህም መሰረት ሮዛቶም ፍላጎቱን ባለፈው ጥር 2017 ዓ ም ለደቡብ አፍሪቃ በጽሑፍ አቅርቧል። ዶይቼ ቬለ የአቶም ኤሌክትሪክ ኃይል ማመንጫውን ተቋም ግንባታና ማመልከቻ ያቀረቡትን ጉዳይ አስመልክቶ ባደረገው የመረጃ ማሰባሰብ ስራ መሰረት ከሁሉም ማመልካቾች መካከል ሮዛቶም የተሻለ ዕድል አለው። ይሁን እንጂ ኔክሳ እና ኤስኮም ከጥቂት ጊዜ በፊት ያወጡት ዘገባ ሩሲያ እድለኞች ሊሆኑ ይችላሉ ከሚባሉት አመልካቾች መካከል አትቆጠርም። ኔስኮም እና ኤስኮም ይህን ይበሉ እንጂ ኤርት ላይፍ የተባለው የአካባቢ ጥበቃ ተሟጋች እና ጸረ አቶም ድርጅት ባልደረባ ወይዘሮ ማኮማ ሌካላ ካላ ሩሲያ ከደቡብ አፍሪቃ ጋር በድብቅ ስምምነቱን እንደተፈራረመች ያምናሉ። በመሆኑም የአቶም ኤሌክትሪክ ኃይል ማመንጫ ተቋም ግንባታን በተመለከተ መረጃ የማግኘት መብት እንዳላቸው በማስታወቅ ግንባታው እንዲቆም በፍርድ ቤት ክስ መስርተዋል። በአቶም የኤሌክትሪክ ኃይል ማመንጨቱ ጉዳይ ዙሪያ የተደረጉት ውይይቶች ሁሉ በድብቅ ነበር የተካሄዱት። ይህ አሰራርም በሕገ መንግስታችን የሰፈሩትን የእኛን እሴቶች የሚያጎሉትን እቅዶች የሚጥስ ነው። ግልጽነትና ዲሞክራሲያዊ ምክክር የሚሉት ሀሳቦች በአቶም የኤሌክትሪክ ኃይል ማመንጨቱ ጉዳይ ዙሪያ በተደረጉት ውይይቶች ወቅት ተጓድለዋል። እርግጥ ደቡብ አፍሪቃ ቻይናን ከመሳሰሉ ሌሎች የአቶም ኃይል ስነ ቴክኒክ አቅራቢዎችም ጋር ብትወያይ እንደ ሌካላ ካላ አባባል ከሩሲያ ጋር የተካሄደው ውይይት ጠለቅ ያለ ነበር። አዲሱ ውል ይኸው ከሩሲያ ጋር የተደረሰው ነው። ውሉ ለምሳሌ ከኮሪያና ከዩኤስ አሜሪካ ጋር ከተፈረሙት ውሎች በተለየ ብዙ ዝርዝር ሀሳቦችን የያዘ ነው። ደቡብ አፍሪቃ ልትገነባው አስባለች የሚባለው የአቶም ኤሌክትሪክ ኃይል ማመንጫ ተቋም ሀገሪቱን እጅግ ብዙ ገንዘብ እንደሚያስወጣ ይገመታል። በዚሁ ሰበብ ፕሮዤው ብርቱ ተቃውሞ ቢገጥመውም ፕሬዚደንት ጄኮብ ዙማ ባደረጉት የሰሞኑ የካቢኔ እሹም ሽር እቅዱ ተግባራዊ የሚሆንበትን መንገድ እንዳመቻቹ ፕሮፌሰር ቪንክለር ገልጸዋል። ብዙዎች እንደሚገምቱት ውሉ ከብዙ ጊዜ በፊት ነው የተፈረመው። ሆኖም ግን ፕሬዚዳንት ዙማ ከተቃዋሚ ፓርቲዎች በኩል በገጠማቸው ተቃውሞ የተነሳ እስካሁን ሊገፉበት አልቻሉም ነበር። በደቡብ አፍሪቃ የኤሌክትሪክ ኃይል የማመንጨት እቅድ መሰረት ሀገሪቱ ለሚያዋጡ አማራጮች ቅድሚያ መስጠት አለባት። ደቡብ አፍሪቃ የኤሌክትሪክ ኃይልን ከፀሐይ፣ ነፋስና ከባዮጋዝ ማምረት የምትችልበት ብዙ አማራጭ አላት። በሀገሪቱ የተጀመሩ አዳዲስ መርሃ ግብሮችም በጥሩ ሁኔታ መካሄዳቸው ተሰምቶ ነበር። ይሁንና ባለፈው ዓመት ኤስኮም በወጪ ምክንያት ከነጻ የኮረንቲ አምራቾች ጋር ሌላ ኮንትራት እንደማይገባ ማስታወቁ ይታወሳል እና በሀገሪቱ ከአቶም ኤሌክትሪክ ኃይል ለማመንጨት የተያዘው እቅድ በህዝቡ ላይ ተጨማሪ ወጪ ከመጨመር አልፎ የሚያስገኘው ፋይዳ እንደማይኖር ታዛቢዎች ይናገራሉ። በዚያም ሆነ በዚህ ግን በደቡብ አፍሪቃ የኃይል ፍጆታ ያን ያህል ፈጥኖ ባለመጨመሩ ሀገሪቱ በእርግጥ የአቶም ኤሌክትሪክ ኃይል ማመንጫ ያስፈልጋታል የሚለውን ጉዳይ በጥሞና ልታጤንበት ይገባል። በጆሃንስበርግ ዩኒቨርሲቲ የፊዚክስ ፕሮፌሰር ቪንክለር እንደሚሉት በደቡብ አፍሪቃ ከአምስት ዓመታት በፊት በ2012 ዓ.ም የተጀመረው አረንጓዴ የኃይል ማመንጫ መርሃ ግብር ስኬት እያሳየ በመሆኑ ሀገሪቱ ለሚቀጥሉት 20 ዓመታት የአቶሙ ኤሌክትሪክ ኃይል አያስፈልጋትም።